ከሰሞኑ ዘመን ለተባለው መንግስታዊ መጽሔት የጠቅላይ ሚኒስትሩ አማካሪ የሆኑት ዶክተር አርከበ ቁባይ ከአስር ዓመታት በኋላ ኢትዮጵያ በኤርትራ ወደብ መጠቀም የምትጀምር ይመስለኛል ሲሉ አስተያየት መስጠታቸውን አንብበናል። የዶክተር አርከበ ምኞት ይቆየንና ለመሆኑ አሁን ሀገሪቱ እየተጠቀመችበት ያለችው የጅቡቲ ወደብ ምን ያክል ኢኮኖሚያዊና ፖለቲካዊ ዋጋ እያስከፈለን የሚለውን ማንሳቱ ተገቢ ይሆናል። ጅቡቲ የበርካታ ሀያላን ሀገራት የጦር ሰፈር መናኸሪያ መሆኗንና የመደራደር አቅሟም እየጨመረ መምጣቱ ኢትዮጵያን ተጨማሪ ዋጋ የሚጠይቃት እየሆነ ነው። ኢትዮጵያ ጅቡቲ ከእጇ እንዳትወጣ ከመጋረጃ ጀርባ ብዙ ብዙ እየደከመች ነው። ቻላቸው ታደሰ በጅቡቲ እየሆነ ያለውን ተመልክቶታል። ገዢው ፓርቲ ኢህአዴግ ወደብ ከገበያ የሚገዛ ሸቀጥ ነው ሲል በኤርትራ መገንጠል ኢትዮጵያ ያጣችውን የአሰብ ወደብ የባለቤትነት መብት ዝቅ ለማድረግ ይሞክራል። የቅድሞ መሪ መለስ ዜናዊም በጉዳዩ ላይ ስድብ ቀረሽ ማስተባበያ ከመስጠት አላመነቱም። ይህ የፓርቲው አቋም አርቆ አሳቢነት የጎደለው ነው የሚሉም በርካቶች ናቸው። ለዚህም ይመስላል ኢትዮጵያ በጅቡቲ ወደብ ላይ ያላት ጥገኝነት ወደብ ከገበያ የሚገዛ ሸቀጥ ሳይሆን የሀገሪቱን ልሉና የሚፈታተን ሆኖ ብቅ ብሏል። ኢትዮጵያ ላለፉት 15 ዓመታት በዋና ወደብነት የምትጠቀምባት ጅቡቲ የሀያላን ሀገሮችን ትኩረት ከሳበች ሰነባበተች። የዓለማችን ግዙፍ ባህር ንግድ መተላለፊያ በሆነው ባብኤል መንደብ ጎን የምትገኘው ጅቡቲ ከሩሲያ በስተቀር ሁሉም ሀያላን ሀገሮች ጦር ሰፈራቸውን መስርተውባታል። 900 ሺህ ሕዝብ ብቻ ያላት ጅቡቲ ከጦር ሰፈር ኪራይና ከወደብ አገልግሎት ከፍተኛ ገቢ ታገኛለች። ከነጻነቷ ጀምሮ በፈረንሳይ ዳጎስ ያለ ኢኮኖሚ ሰላም፣ እርዳታ እና ወታደራዊ ከለላ የሚደረግላት ጅቡቲ ከአያላን ሀገሮች ጦር ሰፈር ኪራይ፣ ከወደብ አገልግሎት፣ ከውጭ እርዳታና ከውጭ ቀጥተኛ ኢንቨስትመንት ፍሰት በርካታ ገቢ ታገኛለች። ዓመታዊ ጠቅላላ ምርቷም 2.8 ቢሊዮን ዶላር እንደሚደርስ መረጃዎች ያሳያሉ። በጠቅላላው ሲታይ ጅቡቲን ባለም መድረክ ተፈላጊ ካደረጓት ነገሮች መካከል የኢትዮጵያና የኤርትራ ጦርነት፣ የኢትዮጵያ ኢኮኖሚ እድገት፣ በህንድ ውቅያኖስ ላይ የተስፋፋው የባህር ላይ ዘረፋ፣ የአልቃይዳና አልሸባብ መስፋፋትና በቅርቡም በኢራን እንደሚደገፉ የሚነገርላቸው የየመን ሁቲ ጎሳ አማጺያን ተጠቃሽ ናቸው። ጅቡቲ በአሁኑ ሰዓት የአሜሪካን፣ ጃፓን፣ ፈረንሳይና አውሮፓ ህብረት ጦር ሰፈሮችን እያስተናገደች ትገኛለች። በቅርቡም ቻይና በታሪኳ በውጭ ሀገር የመጀመሪያዋ የሆነውን ጦር ሰፈር ጅቡቲ ላይ ለመክፈት ስምምነት ላይ ደርሳለች። ሊሞኔር ካምፕ የተባለው የአሜሪካ ጦር ሰፈር ከተቋቋመ 10 ዓመት ያስቆጠረ ሲሆን አሜሪካ ውሏን በያዝነው ዓመት ለተጨማሪ 10 ዓመት አድሳለች። 4,000 ወታደሮችን ያህል የያዘው ጦር ሰፈር ለአሜሪካ በአፍሪካ ያላት ቁልፍ ቋሚ ጦር ሰፈሯ ነው። ጦር ሰፈሩ ሰው አልባ አውሮፕላኖችን የያዘ ሲሆን እነዚህ አውሮፕላኖችም በየመንና ሶማሊያ የሚገኙ በርካታ የአልቃይዳና አልሸባብ ሽብርተኞችንና ተጠርጣሪዎችን እያደኑ የሚገድሉት ከዚሁ ጦር ሰፈር በመነሳት ነው። በነገራችን ላይ የቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ይህ ጦር ሰፈር ኢትዮጵያ ውስጥ እንዲሆኑ ውትውተው ሳይሳከላቸው እንደቀረ ታማኝ ምንጮች ያስረዳሉ። ጅቡቲ ከቻይናም ጋር ያላት ትብብር ጠንካራ መሆኑን የሚያሳየው ባለፈው ዓመት ወደቡን የማስተዳደር ኃላፊነቱን ከዱባዩ ዓለም አቀፍ ወደቦች ድርጅት ነጥቃ ለቻይና መስጠቷ ነው። በሌላ በኩልም ቻይና ለአፍሪካ ካፈሰሰችው 200 ቢሊዮን ዶላር ውስጥ 9 ቢሊዮኑን የጅቡቲን ወደብ ለማስፋፋት ሲቪል አውሮፕላን ማረፊያዎችን ለመገንባትና ከኢትዮጵያ ጋር የሚገናኘውን ባቡር መስመር ለመዘርጋት እየዋለችው ትገኛለች። ለኢትዮጵያ ከፍተኛ ጠቀሜታ ይኖረዋል ተብሎ የሚጠበቀውን ታጁራ ወደብም የምትገነባው ቻይና ነች። ሆኖም የኃያላን ሀገሮች ጅቡቲ ላይ ያሳዩት ወታደራዊ ፍላጎት በኢትዮጵያና በራሷ ጅቡቲ ላይ ምን አይነት አንድምታ ይኖረው ይሆን የሚለው ጉዳይ አነጋጋሪ ሆኖ ቀጥሏል። በጅቡቲ በኩል የኃያላን ሀገሮችን ከለላ ማግኘቷ ለሙስና፣ ለሰብአዊ መብት ረገጣና ቤተሰባዊ መልክ ያለው ፖለቲካ ስርዓት እንዲሰፍን እንዳደረገ ተንታኞች ይናገራሉ። ይህም ወደፊት አለመረጋጋት እንዲሰፍን ምክንያት እንዳይሆን ስጋት ፈጥሯል። ከኢትዮጵያ አንጻር ሲታይ ደግሞ በጅቡቲ ላይ ያላት ተጽዕኖ የመፍጠር አቅም ወደፊት እየተመናመነ ሊሄድ እንደሚችል ጠቋሚ ነው። ባለፈው አመት በነፃ ለሰላሳ አመት እንድትጠቀምበት የተፈቀደላት ግዙፍ ንጹህ መጠጥ ውሃም ይህንኑ የኃይል ሚዛን ለመጠበቅና ጅቡቲም የኢትዮጵያን ብሔራዊ ጥቅም በሚጎዳ ነገር እንዳትተባበር ለማባበል ታስቦ ሊሆን እንደሚችል ይታመናል። በሌላ መልኩ ሲታይ ግን ቻይና ጅቡቲ ውስጥ እጇን በሰፊው ማስገባቷ ምናልባትም ለኢትዮጵያ ጠቀሜታ ሊኖረው እንደሚችል የሚናገሩ አስተያየት ሰጪዎች በርካታ ናቸው። ኢትዮጵያ ይህንን ታሳቢ በማድረግም እንደ አውሮፓውያን አቆጣጠር በ2008 ዓ ም ኤርትራ የጅቡቲን ድንበር ጥሳ በገባች ጊዜ መንግስት 25000 ያህል ወታደሮችን ወደ ድንበር በማስጠጋት ለጅቡቲ ሉዓላዊነትና ለወደቡም ደህንነት የሚሰጠውን ትኩረት አሳይቷል። ጅቡቲ በአሁኑ ጊዜ ከአሜሪካ ጦር ሰፈር ኪራይ በአመት 70 ሚሊዮን ዶላር ስታገኝ፣ ከፈረንሳይና ጃፓን ደግሞ በድምሩ 60 ሚሊዮን ዶላር ታገኛለች። ይህ የሚያሳየው ከኢትዮጵያ የሚገኘው የወደብ አገልግሎት ክፍያ ብቸኛ የገቢ ምንጯ መሆኑ እንዳከተመ ነው። ተወደደም ተጠላም፣ ይህ በኢትዮጵያ የመደራደር አቅም ላይ አሉታዊ ተጽዕኖ ይኖራል ተብሎ ይገመታል። ጅቡቲ የሀያላን ሀገሮችን ትኩረት መሳቧ ወደቦቿንም እንድታስፋፋ ረድቷታል። በአሁኑ ጊዜም በ98 ቢሊዮን ዶላር ወደቦቿን እያስፋፋች ትገኛለች። ሁሉም ማስፋፊያዎቿ እንደ አውሮፓውያን አቆጣጠር በ2017 ይጠናቀቃሉ ተብሎ ይጠበቃል። ያን ጊዜ የጅቡቲ ባለስልጣናት የወደቡ አጠቃላይ አቅም በ15 በመቶ ያድግልናል ብለው ተስፋ ጥለዋል። በኢትዮጵያ በኩል ደግሞ የወደብ ዋጋ መናርና ሌሎች ተያያዥ ችግሮችን እንዲሁም ሀገሪቱ በአንድ ወደብ ላይ ያላትን ጥገኝነት ይቀርፉልናል ተብለው የሚጠበቁት የባቡር መስመር ግንባታው፣ ደረቅ ወደቦች ግንባታና አማራጭ የጎረቤት ሀገር ወደቦች ናቸው። የአዲስ አበባ ባለስልጣናት በተለይ አማራጭ ወደቦችን ሲያሰሱ መኖራቸውም የአደባባይ ሚስጥር ነው። በቅርቡም የትራንስፖርት ሚኒስትሩ አቶ ወርቅነህ ገበየሁ ለፓርላማ ባቀረቡት ሪፖርት በሶማሊላንዷ በርበራ ወደብ በኩል ከአምስት እስከ አስር በመቶ የሚሆነው የሀገሪቱን ገቢ እቃዎች ለማስገባት እየተሰራ መሆኑን መናገራቸው ይታወሳል። ባለፈው ግንቦት ወርም መንግስት በሱዳን ወደብ በኩል ነዳጅ ለማስገባት አዲስ ስምምነት ላይ መድረሱን አስታውቆ ነበር። በእርግጥ እስካሁንም ለሰሜኑ የሀገራችን ክፍል የሚሰራጨው ማዳበሪያ የሚገባው በሱዳን በኩል ነው። በወጪ ረገድ ሲታይ ባለፉት ጥቂት ዓመታት ሀገራችን ለጅቡቲ ወደብ አገልግሎት በየቀኑ 2 ሚሊዮን ዶላር በላይ ስትከፍል መቆየቷን መረጃዎች ያሳያሉ። ወጪው በዓመት ሲሰላ ወደ 1 ቢሊዮን ዶላር ይጠጋል ማለት ነው። ከዚህ ከፍተኛ ወጪ ላይ ሊደረስ የቻለው ጅቡቲ በተለያዩ ጊዜያት ድንገተኛ አገልግሎት ክፍያ ጭማሪ በማድረጓ እና የአሰራር ለውጦችንም በማድረጓ ነው። በተለይ እንደ አውሮፓውያን አቆጣጠር በ208 ዓ ም በወደቡ አገልግሎት ላይ ከ15 እስከ 25 በመቶ የሚጠጋ ጭማሪ ማድረጓ ሀገራችንን ለከፍተኛ ወጪ ዳርጓታል። በጠቅላላው ግን የጎረቤት ሀገሮች ወደቦች አቅም ውስንነትና ርቀት የሀገራችን ከባዱ ማነቆ ሆኖ ይቀጥላል። ሀገራችን ከጅቡቲ ጋር ከመሠረታቸው ጥብቅ የመሠረተ ልማት ቁርኝትና ከወደቡም ዘመናዊነትና ቅርበት አንጻር የጎረቤት ሀገር አማራጭ ወደቦች ሊተኩት እንደማይችሉ ባለሙያዎቹ ያስረዳሉ። ይህም ጅቡቲ ከኃያላን ሀገሮች የምታገኘው ድጋፍ ሲታከልበት ሀገራችን በወደቡ ላይ የሚኖራት ጥገኝነትና የሚጠይቃትም ከፍተኛ ወጪ ወደፊትም እንደሚቀጥል ያመለክታል።